Foreign Service كيرك من <laughs> ማንበብ ያነባል። አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች የአማርኛ ጋዜጣ አነባለሁ። ጀመረ መጀመር ይጀምራል ከመጡ በኋላ ትምህርት እንጀምራለን። ሁሉ ሁልጊዜ አስተማሪው ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ። አይመጡም። ተገኘ፣ መገኘት ይገኛል። የለም በሁለት ሰዓት አይመጡም። ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ተማረ መማር ይማራል። ከመጡ በኋላ ምን ትማራላችሁ? ንባብ፣ ጽሕፈት፣ ንግግር። አማርኛ ንባብ፣ ጽሕፈት እና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ምሳ ደግሞ ጨረሰ፣ መጨረስ፣ ይጨርሳል። ከምሳ በፊት አራት ሰዓት ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። ወጣ፣ መውጣት፣ ይወጣል። በስንት ሰዓት ከክፍል ትወጣላችሁ? በአስር ሰዓት እንወጣለን። ጻፈ መጻፍ ይጽፋል። አሁን በአማርኛ መጻፍ ትችላለህ? ገና። አሁን ጽህፈቴ ገና ጥሩ አይደለም። ፎር ፍሎንስ ወደ ትምህርት ቤት ከሄድክ በኋላ ምን ትሰራለህ? አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች የአማርኛ ጋዜጣ ነባለሁ። ከመጡ በኋላ ትምህርት እንጀምራለን። አስተማሪ ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ? የለም በሁለት ሰዓት አይመጡም፣ ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ከመጡ በኋላ ምን ትማራላችሁ? አማርኛ ንባብ፣ ጽህፈትና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ከምሳ በፊት አራት ሰዓት ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። በስንት ሰዓት ከክፍል ትወጣላችሁ? በአስር ሰዓት እንወጣለን። አሁን በአማርኛ መጻፍ ትችላለህ አሁን ጽህፈት ገና ጥሩ አይደለም ፎር ኮምፕሬንሽን ወደ ትምህርት ቤት ከሄድክ በኋላ ምን ትሰራለህ አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች የአማርኛ ጋዜጣ አነባለሁ ከመጡ በኋላ ትምህርት እንጀምራለን አስተማሪው ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ የለም በሁለት ሰዓት አይመጡም ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ከመጡ በኋላ ምን ትማራላችሁ? አማርኛ ንባብ፣ ጽህፈትና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ከምሳ በፊት አራት ሰዓት፣ ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። በስንት ሰዓት ከክፍል ትወጣላችሁ? በአስር ሰዓት እንወጣለን። አሁን በአማርኛ መጻፍ ትችላለህ? አሁን ጽህፈቴ የገና ጥሩ አይደለም። ዩስፉል ወርድ እንግሊዝ፣ እንግሊዝኛ፣ እንግሊዝ አገር፣ ጀርመን፣ ጀርመንኛ፣ የጀርመን አገር፣ ጀርመን አገር፣ ፈረንሳይ ፈረንሳይኛ የፈረንሳይ አገር ፈረንሳይ አገር ሩሽያን ሩሲያን መስኮብ መስኮብኛ ሩሲያ መስኮብ Russia Italian Italian Italia Italian agar Italian agar structure sentences negative Gavaya. ወደ ገበያ አልሄድኩም። ወደ ገበያ አልሄድም። ቤተ ክርስቲያን ቤተ ክርስቲያኑን አላየህም። ቤተ ክርስቲያኑን አታይም። ገዛ መግዛት ይገዛል። ወተት አልገዛሽም። ወተት አትገዥም። ሲጃራ አጨሰ፣ ማጨስ፣ ያጨሳል። ሲጃራ አላጨሰም ሲጃራ አጨስም። ሸጠ፣ መሸጥ፣ ይሸጣል። ሲጃራ አልሸጠችም። ሲጃራ አትሸጥም። ረዳ፣ መርዳት ይረዳል ከበድን አረዳንም፣ ከበድን አንረዳም። አለፈ ማለፍ ያልፋል። ያለፈው ሳምንት ባለፈው ሳምንት፣ ባለፈው ሳምንት አላረፋችሁም። የዛሬ ሳምንት፣ የዛሬ ሳምንት አታርፉም። ራት፣ ትናንት ራት አልበሉም። ዛሬ ራት አይበሉም። አሜሪካ ውስጥ ተማሪዎች ሲጃራ ያጨሳሉ። አሜሪካ ውስጥ ተማሪዎች ሲጃራ አያጨሱም። አስተማሪዎች አማርኛ መጽሐፍ ይጽፋሉ። አስተማሪዎች አማርኛ መጽሐፍ አይጽፉም። ትምህርት ቤታቸው ለተማሪዎች መጽሐፍ ይሸጣል። ትምህርት ቤታቸው ለተማሪዎች መጽሐፍ አይሸጥም። ተማሪዎች አስተማሪዎቻቸውን ይረዷቸዋል። ተማሪዎች አስተማሪዎቻቸውን አይረዷቸውም። የዛሬ ሳምንት ሁለት ኢትዮጵያውያን አገሩን ያዩታል። የዛሬ ሳምንት ሁለት ኢትዮጵያውያን አገሩን አያዩትም። ከገበያ ሶስት ጋዜጣዎች ትገዛላችሁ። ከገበያ ሶስት ጋዜጣዎች አትገዙም። ተማሪዎች ጋዜጣዎቹን ሁሉ ያነቧቸዋል። ተማሪዎች ጋዜጣዎቹን ሁሉ አያነቧቸውም። የአቶ ዮሐንስ እናት መኪናዋን ታሳይሃለች። የአቶ ዮሐንስ እናት መኪናዋን አታሳይህም። አቶ ለማና አባቶ ቤታቸው ይቆዩናል። አቶ ለማና አባቶ ቤታቸው አይቆዩንም። ትምህርቱን የዛሬ ሳምንት ይጨርሳሉ። ትምህርቱን የዛሬ ሳምንት አይጨርሱም። አስተማሪሽ የውጭ ጉዳይ ሚኒስትሩን ታውቀዋለች። አስተማሪሽ የውጭ ጉዳይ ሚኒስትሩን አታውቀውም። የአቶ ለማ አባትና እናት ቀዩን አውቶቡስ ይፈልጉታል። የአቶ ለማ አባትና እናት ቀዩን አውቶቡስ አይፈልጉትም። ነገ ከአስተማሪያችን ጋር እንገናኛለን። ነገ ከአስተማሪያችን ጋር አንገናኝም። እኔንና ምስቴን ወደ ቤቱ ይጠራናል። እኔንና ምስቴን ወደ ቤቱ አይጠራንም። የዛሬ ሳምንት ትምህርት ቤቱን እንዘጋዋለን። የዛሬ ሳምንት ትምህርት ቤቱን አንዘጋውም። አስተማሪዎች እዚህ ሆቴል ውስጥ ያርፋሉ። አስተማሪዎች እዚህ ሆቴል ውስጥ አያርፉም። የውጭ ጉዳይ ሚኒስትሩ ነገ ንግግር ያደርጋሉ። የውጭ ጉዳይ ሚኒስትሩ ነገ ንግግር አያደርጉም። ተማሪዎች ከአሜሪካ ይወጣሉ። ተማሪዎች ከአሜሪካ አይወጡም። በቀን አስር ሲጋራ አጨሳለሁ። በቀን አስር ሲጋራ አላጨስም። ያቶ ከበደ አባትና እናት ወደ አገራቸው ሄዱ። ያቶ ከበደ አባትና እናት ወደ አገራቸው አልሄዱም። ተማሪዎች በጣም ብዙ ሲጋራዎች አጨሱ። ተማሪዎች በጣም ብዙ ሲጋራዎች አላጨሱም። ተማሪዎች የትምህርት ቤቱን ጋዜጣዎች ሸጡ። ተማሪዎች የትምህርት ቤቱን ጋዜጣዎች አልሸጡም። አስተማሪው ተማሪዋን እረዳት። አስተማሪው ተማሪዋን አልረዳትም። ባለፈው ሳምንት አንድ የአሜሪካ ጋዜጣ አነበበች። ባለፈው ሳምንት አንድ የአሜሪካ ጋዜጣ አላነበበችም። ከትናንት በፊት ሁለት ሰዎች ወደ ገበያ ሄዱ። ከትናንት በፊት ሁለት ሰዎች ወደ ገበያ አልሄዱም። ተማሪዎች ሁሉ የአማርኛውን ጋዜጣ አነበቡት። ተማሪዎች ሁሉ የአማርኛውን ጋዜጣ አላነበቡትም። እኛ አዲስ ቤተ ክርስቲያን ሠራን። እኛ አዲስ ቤተ ክርስቲያን አልሰራንም። አሜሪካውያን አማርኛ መማር ጀመሩ። አሜሪካውያን አማርኛ መማር አልጀመሩም። ብዙ ሰዎች የውጭ ጉዳይ ሚኒስቴር ውስጥ ተገኙ። ብዙ ሰዎች የውጭ ጉዳይ ሚኒስቴር ውስጥ አልተገኙም። የአቶ ዮሐንስ ሚስት አንድ በጣም ጥሩ መጽሐፍ ጻፈች። የአቶ ዮሐንስ ሚስት አንድ በጣም ጥሩ መጽሐፍ አልጻፈችም። ተማሮች ትምህርታቸውን ጨረሱ። ተማሪዎች ትምህርታቸውን አልጨረሱም። የውጭ ጉዳይ ሚኒስትሩ ከቤቱ ወጣ። የውጭ ጉዳይ ሚኒስትሩ ከቤቱ አልወጣም። አንቺና ተ ዮሐንስ ምሳና እራት በላችሁ። አንቺና ተ ዮሐንስ ምሳና እራት አልበላችሁም። እግዮን ሆቴል ውስጥ ቁርስ አደረግን። እግዮን ሆቴል ውስጥ ቁርስ አላደረግንም። አስተማሪው ንግግር አደረጉ። አስተማሪው ንግግር አላደረጉም። ሰዎች መኪናቸውን ወሰዱት። ሰዎች መኪናቸውን አልወሰዱትም። ሴትየዋ ጠዋት ቡና በወተት ጠጣች። ሴትየዋ ጠዋት ቡና በወተት አልጠጣችም። አቶ ለማ እና አቶ ዮሐንስ ከተማ ውስጥ ተገናኙ። አቶ ለማና አቶ ዮሐንስ ከተማ ውስጥ አልተገናኙም። question and answer drill ትምህርታችሁን ከሁለት እስከ አስር ሰዓት ታጠናላችሁ? አዎ እናጠናለን። የለም አናጠናም። ጧት ጧት ፊትሽን ትታጠቢያለሽ? አዎ እታጠባለሁ። የለም አልታጠብም። ነገ ወደ አገራችሁ ትሄዳላችሁ? አዎ እንሄዳለን። የለም አንሄድም። ሄደም ምሳቸውን ጊዮን ሆቴል በሉ? አዎ ጊዮን ሆቴል በሉ። የለም፣ ጊዮን ሆቴል አልበሉም። አባት እና እናትሽ ወደ ትምህርት ቤት እስኪመጡ ትጠብቃቸዋለሽ? አዎ፣ ጠብቃቸዋለሁ። የለም፣ አልጠብቃቸውም። እዚህ ብዙ ጊዜ ትቆያላችሁ? አዎን፣ ቆያለን የለም፣ አንቆይም። ወንድሞን ትምህርት ቤት ያደርሱታል? አዎ አደርሰዋለሁ። የለም፣ አላደርሰውም። ትናንትኛ ቤት አደራችሁ? አዎ አደርን። የለም፣ አላደርንም። ጥሩ የአማርኛ አስተማሪዎች አገኙ? አዎ አገኙ። የለም አላገኙም። ትምህርትን ጀመርህ? አዎ ጀመርሁ። የለም አልጀመርሁም። ብዙ የአማርኛ መጽሐፎች ታነባለህ? አዎ አነባለሁ። የለም፣ አላነብን። አስተማሪው በአማርኛ መጽሐፍ ይጽፋል? አዎ፣ ይጽፋል። የለም፣ አይጽፍም። አቶ ዮሐንስ አማርኛ ይችላሉ? አዎ፣ ይችላሉ። የለም፣ አይችሉም። እዚህ ትምህርት ቤት ውስጥ የአማርኛ አስተማሪዎች ይገኛሉ? አዎ ይገኛሉ። የለም አይገኝም። እርሷ እንግሊዝኛ ትማራለች? አዎ ትማራለች። የለም አትማርም። አቶ ለማና አቶ ከበደ ትምህርታቸውን ጨረሱ? አዎ ጨረሱ። የለም አልጨረሱም። ተማሪዎች አስተማሪዎቻቸውን ያመሰግናሉ? አዎ ያመሰግናሉ። የለም አያመሰግኑም። እዚህ ትምህርት ቤት ውስጥ ታርፋላችሁ? አዎ እናርፋለን። የለም አናርፍም። አቶ ለማ ቤቱን አሳየህ? አዎ አሳየኝ። የለም አላሳየኝም። አቶ ለማን ትምህርት ቤት ታስገባዋለህ? አዎ፣ አስገባዋለሁ። የለም፣ አላስገባውም። አገሮን ማየት ይፈልጋሉ? አዎ፣ እፈልጋለሁ። የለም፣ አልፈልግም። አማርኛ ይችላል? አዎ፣ ይችላል የለም፣ አይችልም። ወደ ቤቱ መሄድ ይፈልጋል? አዎ ይፈልጋል፣ የለም፣ አይፈልግም። ለመጽሐፍ ገንዘብ ከፈለች? አዎ ከፈለች፣ የለም፣ አልከፈለችም። ነገ ትከፍለዋለች አዎ ትከፍለዋለች። የለም አትከፍለውም። ነራቲቭ ድርሰት። እኔ ብዙ ቋንቋዎች አውቃለሁ። አማርኛ ቋንቋ አስተምራለሁ። አስተማረ፣ ማስተማር ያስተምራል ለምሳሌ ምን ታደርጋለህ ምሳሌ እዚህ የሚገኙት ሰዎች ኢትዮጵያውያን ናቸው ከተማሪዎች አብዛኛዎቹ አሜሪካውያን ናቸው አባት እና እናቴ ትናንት እዚህ ሀገር ገቡ። ገባ፣ መግባት፣ ይገባል። ነገ ወደ አገሬ እመለሳለሁ። ተመለሰ፣ መመለስ ይመለሳል። ወደ ቤታቸው መሄድ ይፈልጋሉ። የአሜሪካ የውጭ ጉዳይ ሚኒስቴር አንድ የቋንቋ ትምህርት ቤት አለው። ተማሪዎች በዚህ ትምህርት ቤት ውስጥ በጣም ብዙ አይነት የውጭ አገር ቋንቋዎች ይማራሉ። ለምሳሌ አማርኛ፣ ፈረንሳይኛ፣ ጀርመንኛ፣ ጣልያንኛና መስኮብኛ ይማራሉ። በትምህርት ቤቱ ውስጥ የሚገኙት ተማሪዎች አሜሪካውያን ብቻ ናቸው። ከአስተማሪዎች አብዛኛዎቹ የውጭ አገር ሰዎች ናቸው። በዚህ ትምህርት ቤት ውስጥ ተማሪዎቹ ልክ በሦስት ሰዓት ትምህርት ይጀምራሉ። በአምስት ሰዓት ቡና ለመጠጣት ይወጣሉ። እንደገና በአምስት ተኩል ወደ ክፍል ይገቡና በሰባት ለምሳ ይወጣሉ። በስምንት ሰዓት ወደ ክፍል ይመለሱና እስከ አስር ሰዓት ይማራሉ። ከዚያ በኋላ ወደየ ቤታቸው ይሄዳሉ። ጥያቄዎች፦ የውጭ ጉዳይ ሚኒስቴር ምን አይነት ትምህርት ቤት አለው? ትምህርት ቤቱ የት ይገኛል? እዚህ ትምህርት ቤት ውስጥ ምን ያስተምራሉ? ምን አይነት ቋንቋ ትማራላችሁ? የቋንቋ አስተማሪያችሁ ማን ነው? ተማሪዎች በስንት ሰዓት ትምህርት ይጀምራሉ? በስንት ሰዓት ቡና ይጠጣሉ? ወደ ክፍል በስንት ሰዓት ይመለሳሉ? የምሳችሁ ጊዜ በስንት ሰዓት ነው? የውጭ ጉዳይ ሚኒስቴር የቋንቋ ትምህርት ቤት ስንት ተማሪዎች አስተምራል? አስተማሪዎቹ ከየት አገር ናቸው? እርስዎ ስንት የውጭ አገር ቋንቋ ያውቃሉ? This is the end of unit 9.